በኢትዮጵያ ረጅም ዓመታትን ባስቆጠረው የትምህርት ዘርፍ ለመምህርነት ሙያ የሚሰጠው ከበሬታ ከፍተኛ ሆኖ ቆይቷል። በተለይም በከፍተኛ የትምህርት ተቋማት ወይም ዩኒቨርሲቲዎች ማስተማርና ተመራማሪነት ሁሉም ሊደርስበት የሚመኘው ህልም ነበር የሚለው የወሎ ዩኒቨርሲቲ መምህሩ አቶ ሙሉጌታ ጓንጉል ከአስር ዓመት በፊት ይህን ዕድል ሲያገኝ የተሰማው እንዲህ ያስታውሳል። አዎ ያኔ ከልጅነትም ስለነበር ዩኒቨርሲቲ በፊት ተማሪ እያለ ዩኒቨርሲቲ ፕሮፌሰሮችን ስታይ እነሱም ሞዴል አድርገህ ስትነሳና በወቅቱ የነበረው ለመምህራን ይሰጥ የነበረው በአንጻራዊነት እውነት ለመናገር በጣም ወደ ስርዓቱ ስገባ ገባ ደስተኛ ነበርኩ። ሌላ ሴክተር ውስጥ መግባት እየተቻለ ወደ መምህርነት መርጠን ነው። የሀየር ኤዲኬሽን መምህር መሆን በራሱ የሚሰጠው ፕሪስቴጅ ነበር። መምህርነትና ተመራማሪነት ሀገር በሁሉም መስክ ለምታስመዝግባቸው እድገቶችና ለሚወጠኑ የመፍትሄ ሀሳቦች ጉልህ ሚና እንዳለው የሚናገሩት ዶክተር ጉባኤ አሳየ ደግሞ በባህር ዳር ዩኒቨርሲቲ የሰላምና ልማት መምህር ናቸው። በዩኒቨርሲቲ መምህርነት ባሳለፉባቸው አስራ ስምንት ዓመታት ውስጥ ግን ሙያውን በተመለከተ ብዙ ነገሮች ተቀይረዋል ይላሉ። አዲስ አበባ ዩኒቨርስቲ ተመርቄ ለመጀመሪያ ጊዜ አርባ ምንጭ ዩኒቨርሲቲ ነው በታሪክ ትምህርት ክፍል የተቀጠርኩት እና ሌላም ስራ አግኝቼ ነበር። ከዛ ሁሉ አስበልጬ ነው መምህርነትን የዩኒቨርሲቲ መምህርነትን የገባሁት። ምክንያቱም በዛን ሰዓት ያው የሚከፈለውን ብዙ ባይሆንም የሚከፈልን ነገር በሀገሪቱ ላይ ያኖር ነበረ። አስታውሳለሁ ዘጠኝ መቶ ዘጠና ነው የተቀጠርኩት እና በዛን ሰዓት የገንዘቡ የመግዛት አቁሞ ትልቅ ስለነበረ፣ ሪሰርችም ስለምንሰራ፣ ትርፍም ሰዓት ስለምናገኝ ዩኒቨርሲቲ ውስጥ ማስተማር ከብሩም የበለጠ የማህበረሰቡ ጋር ያለው ግንዛቤ ለእኛ የሚሰጠን ክብር ትልቅ ስለነበረ በጣም ደስተኛ የነበር ነበር የምሰራው። እስከ ሁለት ሺህ እስከ ሁለት ሺህ አምስት ምናምን አካባቢ ትልቅ ነገሮችን እንሰራ ነበረ። ስናስተምርም በጣም ደስተኛ ሆነን ነበር የምናስተምር ተማሪዎችንም እኛ ሞዴል ሆነን እንትን ስለምንል የእኛ ተማሪዎችንም እኛን የሚሰጡን ክብር የትምህርት ስንሰጣቸው አቀባበላቸው፣ ለእኛ የሚሰጡን ክብር ትልቅ ነበር እና እኛን እንደ ሞዴል ነበር የሚወስዱ። አሁን አሁን ግን ያው ሁኔታዎች እየተቀያየሩ ሲሄዱ መምህራኖች መኖር እያቃተን ሲሄድ የሚሰጠን ገቢን በጣም የሆነ ሲሄድ የትምህርት እንትኑም እየወደቀ እየወደቀ ሄደ። ይገናኛል ሳይኮሎጂካል የእኛ ግንዛቤ፣ መምህራንን ማክበር ከኑሯቸው ጋር ከሚሰሩት ስራ ጋር ሰው ክብር የሚሰጠው ከዛ ጋር ተገናኝቶ ነው እና አሁን እሱ እየላላ እየላላ ሄደ እና በሀገሪቱ ላይ አሁን የትምህርት ሁኔታ በጣም አጠያቂ ውስጥ እየገባ ሄደ ማለት ነው እያየሁት የመጣሁበት ሁኔታ በየጊዜው እየጨመረ በመጣው የኑሮ ውድነት እየተፈተኑ ካሉ ባለቋሚ ወይም መደበኛ ወርሃዊ ደሞዝ ሙያዎች መካከል አንዱ መምህርነት ነው። ይህም ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ በሚደርሰው የመማር ማስተማር ሂደት የሚያገለግሉ መምህራን ጥያቄ ሆነው ዘልቋል። የወሎ ዩኒቨርሲቲ መምህሩ ሙልጌታም የሚከፈለው ደሞዝ አሁን ካለው የኑሮ ሁኔታ ጋር የሚጣጣም አለመሆኑ እና የትምህርት ስርዓቱ ላይ ያሉ ችግሮች በሚወደው ሙያ ለመቆየት ፈተና እንደሆነበት ይናገራል። የስርዓቱ ሂደት ራሱ የተማሪውን ጥራት የመምህራኑ የማስተማር ተንደንሲ፣ የኑሮ ሁኔታው፣ የማህበረሰቡ አመለካከት ለመምህርነት ሙያና ለከፍተኛ ትምህርት ተቋማት፣ እነዚህ እንደገና ደግሞ አንተ ሪሊ እየሆንክ ያለው በፊት አስፓይር ታረገው የነበረው ነገር እና አሁን በተጨባጭ ሲስተሙ ውስጥ ገብተ እያገኘው ያለው ነገር ከፍተኛ የሆነ ጋ መሆኑ ስታይ ያኔ የሚፈጥረው ስሜት በቃ የነበረውን ስሜት እያሽቆለቆለ መጣ። በከፍተኛ ትምህርት ስርዓት ላይ አሁን አስርም ዓመት አስተምር ሃያም ዓመት አስተምር፣ መጀመሪያ የተቀጠርክበት ደመወዝ ይዘህ ነው የምትሄደው፣ ትምህርት ማሻሻል ካላደረግክ ማለት ነው። ለምሳሌ አንድ በፒኤችዲ የተመረቀ ተማሪ፣ ሶስተኛ ዲግሪ ያለው ማለት ነው፣ የሚከፈለው የገንዘብ መጠን የተጣራ ደመወዝ አስራ ሶስት ሺ አምስት መቶ ብር አካባቢ። በአንጻሩ በትንሹ እንደው የኮንዶሚኒየም ቤት እንኳን እከራያለሁ ብሎ ያሰበ አንድ መምህር አስር ሺ ብር ነው ደሴ ውስጥ ባለሁለት መኝታ ውስጥ የሚከፈለው። ስለዚህ የኑሮ ጫና ነው። ስለዚህ የኑሮ ሁኔታው አሁን ከብዷል ማለት አይደለም። አሁን ለመግለጽ በጣም ይሄ ነው የምትለው አይደለም። አሁን በቃ መሰረታዊ የሆነውን ፍላጎትን ማሟላት አይታሰብም። ጫማ መግዛት ለራስህ አይደለም፣ ለልጆችህ ዩኒፎርም፣ ለልጆችህ ደብተር፣ ለልጆችህ ቦርሳ በአመት አንድ ጊዜ መቀየር አችልም። እና አሁን ምናልባትም እንደውም ልጆችህ እኔ ልጄ የኔ አባት በፊት እንግዲህ ምናቅ ነበር። የኔ አባት ዩኒቨርሲቲ ያስተምራል ለዚህ ዶክተር ነው ምናምን እንደ እንትን ነበር፣ እንደ ፕሬስቴጅ ነበር ለክብር ነበር የሚጠቀሰው። አሁን ግን ከፍተኛ ትምህርት ውስጥ መኖር ሌላው አማራጭ ስለሌለ እንጂ በጊዜው በነበረው ባለው ነባራዊ ሁኔታ ስላልተቻለ እንጂ እዛ መውጣት የማይፈልግ ባለሙያ አለ ብዬ አላስብም። ምንም እንኳን የደሞዝና ጥቅማጥቅም ጥያቄዎች በሀገሪቱ በሚገኙ መምህራን ዘንድ እኩል የሚነሳ ቢሆንም በሐምሌ 2011 ዓ ም በተተገበረው የሥራ ምዘናና የደረጃ ማስተካከያ ላይ አልተካተትንም ያሉት የዩኒቨርሲቲ መምህራን ጥያቄያቸውን ለመንግሥት በተደጋጋሚ ሲያቀርቡ ቆይተዋል። በከፍተኛ የትምህርት ተቋማት መምህራን የሚነሳውን ጥያቄ ከ2006 ጀምሮ በጥናት ለይቶ ለመንግሥት ማቅረቡን የሚገልጸው የኢትዮጵያ መምህራን ማኅበር በበኩሉ ጥያቄው ምላሽ እንዲያገኝ ከመንግሥት ጋር ሲሠራ መቆየቱን አስታውቋል። ዶክተር ዮሐንስ በንቲ የማኅበሩ ፕሬዚዳንት ናቸው። ዩኒቨርሲቲ በየዩኒቨርሲቲው ያሉን ማህበር መሪዎች በጋራ ዘጋጅተው ያመጡት ጥያቄ ነበር። እሱን ጥያቄ ይዘን መንግስት አቅርበን ነበር። በርካታ ጥያቄዎች ናቸው የቀረቡት። ለምሳሌ መኖሪያ ቤት ጋር ተያይዘው የአጠቃላይ ትምህርት መምህራን እና የቴክኒክና ሙያ መምህራን የመኖሪያ ቤት መስሪያ ቦታ ፓኬጅ ተጠቃሚ ናቸው። እሱም በ2ለት ሺ ስምንት ነበር የጸደቀው እና በብድር ደረጃ ለጊዜው የዩኒቨርሲቲ መምህራንን አላካትትም፣ ያኔ ምክንያቱም ዩኒቨርሲቲ መምህራን የቤት አበል አላቸው። እንደገና ደግሞ ዩኒቨርሲቲዎች ገንብተው የሚያከራዩአቸው ወይም ሊዘባቸው ይችላሉ የሚል ነበረ። በሂደት ግን እነሱንም ለማካተት ነበረ ታስቦ የነበረው። ያው በተለያየ ምክንያት እሱ አልተሳቀም። እሱም ጥያቄ ነበራቸው። ሌሎችም ጥያቄዎች አሉ እንግዲህ ከክፍያ ጋር የማስተር ቴሲስ ፒኤችዲ ቴሲስ ፓርታይም ስራ ሲሰሩ እንደዚህ እንደዚህ ክፍያዎች ጋር የተያያዙ ጥያቄዎች የነበሯቸው እነዚህ እነዚህን ያካተቱ የአስራ ሶስት ላይ ተሰብስቦ የመጣ ጥያቄ ነበር። እሱን ለመንግስት አገር ግን አንዳንዶቹ ለምሳሌ ማማከር ጋር ከትርፍ ሰዓት ክፍያ ጋር እነዚህ እነዚህ የመሳሰሉ ምላሽ አግኝተዋል። የመኖሪያ ቤት ምላሽ እንሰጣለን ብሎ መንግስት ያው እሱ በቶሎ ተፈጻሚ አልሆነም። ጥያቄው አሁንም ምላሽ ባለማግኘቱ የኑሮ ሁኔታው የከበዳቸው መምህራን ሙያውን እየተወ በሌሎች የስራ መስኮች ላይ መሰማራት ጀምሯል የሚሉት ያነጋገር ናቸው። የዩኒቨርሲቲ መምህራን አዳዲስ ተመራቂዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። ይህ ሁኔታ ማህበራዊ የሞራል መቃወስ እንዲከሰት ያደርጋል የሚሉት ዶክተር ጉባኤ በበኩላቸው ችግሩ የፖለቲካ ስርዓቱ ለረጅም ጊዜ የተማረውን ኃይል እየገፋ በመምጣቱ የተፈጠረ ነው ይላሉ። መማር ማለት ሁሉን አቀፍ የያዘ ነው ኢኮኖሚውን፣ ፖለቲካውን ወየ ሁሉንም እድገት ምድገት ምንጭ ነው ተብሎ ስለሚታሰብ አሁን የሞራልን ጥያቄ እየሆነ መጥቷል። አሁን መማር ማስተማሩ ክላስ ገብተን ስናስተምር እኛ እና ተማሪዎች ባለው ግንኙነት ራሱ ተማሪዎችን የሚጠይቁት ምንድን ነው? በቃ መማር ምንም እንዳልሆነ ይጠይቃሉ። ክላስ ውስጥ መማር ምንም ትርጉም እንደሌለው ለምን ታስቸግሩን አላችሁ ነው የሚለው እኛ ስኔታቸው ጥራት ለማስጠበቅ ስኔት እና እኛን ለማናደርገው ነገር ለምንድን ነው እንደሚታካብዱብን አይነት ነገር ነው የሚሉት ይህ የሚያሳየው የሞራል ውድቀት ድሽቀታችን ነው የሚያሳየው። እና የእኛን አብዛኛውን የተያዘው ከሚኛ ከምናገኘው ገቢ ጋር ነው እና ይሄ ጥያቄው በጣም ትል በጣም ሰፊ ጥያቄ ነው። በማህበረሰቡ ጋር የሚያስጠይቅ ቤተሰብ ራሱ ይጠይቃል፣ ማህበረሰቡ ይጠይቃል። መምር ነኝ ማለት አሁን እኛ መምር ነኝ ብሎ መናገር ራሱ እስከምናፍር ድረስ ነው። እንትን እና ይሄ ደግሞ ኤቨሪቲንግ ከንትን ጋር ይገናኛል። ይሄ የሞራል ጥያቄ አውሮ የሚሆን ነው። አንድ ሰው አስፓየር የሚያደርገው የሚመኘውን ነገር ነው መሆን የሚፈልገው እና የሚመኘውን ነገር ለመሆን ደግሞ ከላይ ያሉት ሰዎች ዩኒቨርሲቲ ውስጥ የሚያስተምሩ መምህራን እነሱ ሞዴል መሆን አለባቸው ፣ ተምሳሌት መሆን አለባቸው። እነሱ ጥሩ ደረጃ መኖር ሲችሉ፣ ሌላውም ደግሞ ያንን ለመድረስ እንትን እያለ ስለሚሄድ ቀጣይ ጄኔሬሽን እየተሻለ ነው የሚሄደው። ለስራ በስራ የሚያምን ትውልድ ይፈጠራል ማለት ነው። አሁን በስራ የሚያምን ትውልድ ተፈጥሯል። በአቋራጭ የሆነ ነገር ማድረግ የሚችል ገንዘብ ማግኘት የሚችል ገንዘብ የሚገኝበት ሌላ ቦታ ነው፣ ስራ የሚሰራው ሌላ ቦታ ነው። ሁለቱ ነገሮች አል አልጠጣም ብለዋል እና ይህኛው ደግሞ ቀስ ብሎ አንዱ የመጣ ሳይሆን የፖለቲካው ሲስተምም ቀስ ብሎ የተማረውን ኃይል እየገፋ እየገፋ እየገፋ በመሄዱ በተማረው ኃይልና በዚህ በፖለቲከኛው መካከል ጥሩ ያልሆነ የግንኙነት እንትኖች አሉ። ያንን መንግስት መስበር አልቻለም። በአዲስ አበባ ዩኒቨርሲቲ ከሀያ አምስት አመታት በላይ አስተምረው አሁን በጡረታ ላይ የሚገኙት የስነ ሕይወት መምህር ተመራማሪ፣ እንዲሁም የአካባቢ ሳይንስ ጥናት ባለሙያው ፕሮፌሰር ኢምረትስ ሽብሩ ተርላም የአካባቢ ተጽዕኖን ጥናትን ጨምሮ በርካታ ለምርምርና ለመማሪያ የሚያገለግሉ ጽሑፎችን አበርክተዋል። ፕሮፌሰር ሽብሩ በጉዳዩ ላይ በሰጡን አስተያየት ይህ ሁኔታ ከአጠቃላይ ሀገራዊ ችግር የሚነሳ ነው ይላሉ። ለምሳሌ የራሴን ቦስ በማገኘው ደመወዝ በሰርቄ ልጆቹ የግል ትምህርት ቤት አስተምሬ መኪና ገዝቼ ብዙ ናቶች የማስተናግድበት ገቢ ነበረ፣ በቂ ነበር። እንግዲህ ያ ሁኔታ አሁን የለም። ለትምህርት የሚሰጠውም እንደ አስተሳሰባችን የሚያይዛን ጊዜም ስናስተምር የምናገለግል የኢትዮጵያን ሕዝብ ሀገር እንጠቅማለን ተብሎ ታስቦ ነው። ከውጭ ውጭ ሀገር አልቆይም ብለን ሁላችንም ወደ ሀገር ስንመለስ አሁን ያ የነበረው መዋቅር መድረክ የለም። አንደኛ አጠቃላይ ስለ ሀገር ለሀገር የሚያስበውም የተማረ ወገን በላይ አልተማረ ስንቱ ነው? ለእውቀት የሚሰጠው ክብር የቱን ያህል ነው? የሚገኘው ገቢ እንኳን አንድ ቤተሰብ ሊያስተዳድር በእኛ ሁኔታ እንደው እንዲሁ መደበኛ አይነት አገልግሎት ስለሚያውሉ እንኳን የመኪና ቤንዚን መጥያ ሊሆን የሚበቃ አይደለም። እና ያን ጊዜ የነበረው መስተጋበር አሁን የለም። ያን አይነት የሚያስቡ ሰዎችም በብዛት ያሉ አይመስለኝም። አሁን እውቀት በብዛት ከስልጣን ነው የሚመነጨው። ማዋቅም የስልጣን መድረክ እንጂ የትምህርት ገበታ እየመስጠል አልሄደም። እንግዲህ እነዚህ ሁሉ ተደማምረው እኛ የነበርንበት ጊዜና አሁን ያለው በጣም የተለያየ ነው። እንዴት ሊታከም እንደሚችልም እርግጠኛ አይደለሁም። ለመገመትም ያዳግታል። የከፍተኛ ትምህርት ተቋማት መምህራን የሚያነሷቸውን ጥያቄዎች በተመለከተ የትምህርት ሚኒስቴር ከፍተኛ ኃላፊዎች ምላሽ እንዲሰጡን ለማድረግ ተደጋጋሚ ሙከራ ብናደርግም ለዛሬ አልተሳካልንም። በቀጣይ በዚህ ጉዳይ ምላሽ የሚሰጡን ከሆነም አካተን ወደ እናንተ የምንመለስ ይሆናል። ይሁንና ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ሰኔ 27 2016 ዓ ም በሰጡት ማብራሪያ ወቅት በቂ ደሞዝ ሳይከፈላቸው ሀገራቸውን እያገለገሉ ናቸው በሚል ከጠቀሷቸው ሙያዎች መካከል አንዱ መምህርነት ነው። የኢትዮጵያ መምህራን ማህበር አባላት ነሐሴ ሰላሳ ቀን 2015 ዓ ም ከጠቅላይ ሚኒስትር አብይ አህመድ ጋር በጽህፈት ቤታቸው ውይይት አድርገው እንደነበር የሚገልጹት የማህበሩ ፕሬዚዳንት ዶክተር ዮሐንስ በንቲ አሁንም ጥያቄዎችን ለመንግስት በማቅረብ ውትወታቸውን መቀጠላቸው ይናገራሉ። አጠቃላይ ችግር እንዳለ ይታወቃል። እኛም ይህንኑ በየጊዜው መድረክ ስናገኝ ለመንግስት ስናቀርብን የነበረው አሁንም አጠናክረን እያቀረብን ነው። እንግዲህ ፍልሰትም አለው ድሮ ሁለተኛ ደረጃ ነበር በአብዛኛው የሚስተዋሉ አሁን ዩኒቨርሲቲ አካባቢም የተሻለ ክፍያ ፍለጋ እየለቀቁ እንደሆነ መረጃዎች አሉ። እንግዲህ ችግሩ ሰፊ ነው። የዩኒቨርሲቲ መምህራን የሚያነሷቸውን ጥያቄዎች ትምህርት ሚኒስቴር በደንብ ነው የሚያውቀው። በጉዳዩ ላይ የአሜሪካ ድምፅ ያነጋገራቸው የዩኒቨርሲቲ መምህራን መንግስት ለትምህርት ስርዓቱ ትኩረት ሰጥቶ ችግሩን ለመፍታት ቢሰራ፣ ጥያቄያቸውም አብረው ይመለሳል ብለው እንደሚያምኑ ይናገራሉ። የባህር ዳር ዩኒቨርሲቲ መምህሩ ዶክተር ጉባኤ አሳዬ ችግሮችን በጥናት ለይቶ ዘላቂ መፍትሄ መስጠት ሙያውን ለመታደግ ያስችላል ይላሉ። የኢኮኖሚው እንትን የመጀመሪያ ነው። ምክንያቱም አንድ ሰው ሳይበላል ይመራምር ሳይበላ ሊያስተምር አይችልም። ይሄ መንግስትም ያውቀዋል፣ ማንም አካል ይህን ያውቀዋል። የእሱ እንዴት ይመለስ የሚለው ነው ትልቁ ችግር። የኢኮኖሚው ጥያቄው መመለስ እንዳለበት መንግስትም የሚያጠው አይመስለኝም። ግን የአቅም ጉዳይ የምናምን ሲሆን ከዛ ጋር ተያይዞ እንዴት ይመለስ የሚለው ነው ከዛ የዘለለ ግን ከዛ አልፎ ግን ብዙ ጥናቶች መጠናት አለባቸው። ዩኒቨርሲቲ ውስጥ የሚያስተምሩ መምህራኖችን የእኛ ብቃትን መታየት አለበት። ግን ቀጥታ የሚታየው ግን ግልጽ የሆነው የሚታየው እኔ እንድመራመር እኔ እንድሰራ የመጀመሪያው ዳቦ መብላት አለብኝ። ይሄ ማንም ሰው በቃ ማንም ሰው ሳይንስን ሳይለው የሚፈታ ነው። ከለመንታሪ ጀምሮ ከሃይስኩል ጀምሮ እስካሁን ድረስ ነው ያለው የትምህርት ጥራት ችግር ኢኮኖሚውም እንዳለ ሆኖ እንደ በትምህርት ፖሊሲዎች ችግር የመጣለ እኔ ዩኒቨርሲቲ ውስጥ ከገባሁ በአስራ ስምንት ዓመት ውስጥ ሜይ ቢ አስር ጊዜ ወይም ዘጠኝ ጊዜ ካሪኩለም ተቀይሮ ሊሆን ይችላል። ዝም ብሎ ፈንድ ተተገኘ ወት አንድ ሀገር የሆነ ብር ካመጣ ለዛ ነው የሚቀየረ። ተጠንቶ ምን ተብሎ አይደለም። እሱ እሱ ረጅም ጊዜ የሚወስድ ነው ጥናት የሚያልኩ እሱን ከሱ ጋር ተገናኝቶ ነው። ሌሎችም በጥናት ላይ የተመሰረቱ ነገሮች ይመጣሉ። ይህን ችግር ግን ለመቅረፍ ቁርጠኝነት ያለው መንግስት ያስፈልገዋል። ይህን ደግሞ መስራት ይቻላል። መስራት የማይቻል ነገር የለም። ዋናው ግን ትኩረት ሰጥቶ መስራት ነው። በዩኒቨርሲቲ አካባቢ የሚነሳው ችግር ከሀገሪቱ አጠቃላይ ችግር የሚመነጭ ነው የሚሉት ፕሮፌሰር ሽብሩ ተድላ በበኩላቸው ለመፍትሄውም በሀገራዊ ምክክር ኮሚሽኑ ተስፋ አድርገዋል። እንግዲህ አሁን አሁን የምናነሳው ችግር የችግሮች አንዱ ክፍል ብቻ ነው እና በአጠቃላይ ችግሮቹን የሚያስተናግድ ከፍ ያለ መዋቅር ተዘጋጅቶ በዚ ደረጃ ላይ መተማመን እና መተሳሰብ እና መደማመጥ ከተጀመረ በኋላ አጠቃላይ ያሉ ችግሮች እየተቀረፉ በየመስመሩ የትምህርቱን በትምህርት የእውነት አስተዳደሩም በሀቀኛነቱም አገር ወዳድነቱም በተለያዩ ፈርጆች እየተስተናገዱ ሊሄዱ ይችላሉ የሚል ግምት አለኝ እና እንደው ምን አለ የተጀመረ ብለህ ብትጠይቀኝ አሁን ፕሮፌሰር መሱናራያ የሚመራው የውይይት መድረክ ያ እንደ ትልቅ ጠለላ ሆኖ እና ተግባራዊ መሆን ከቻለና እሱም እንደዚያ ላይ ከተደረሰበት ከእሱ ስር የተፈለቀቁ ወት እየተመነዘሩ የተለያዩ ችግሮቹን ለማስተናገድ ይቻል የሆነው የሚል እንግዲህ ግምት ነው ያለኝ። እንደ ሀገር ማሰቡም እንደ ሕዝብ ማሰቡም ተበድያለሁ የሚለውም በደሉ ምን እንደሆነ ማወቁም ያ ከሆነና አንድ አይነት አስተሳሰብም እናስብ ከሆነ በተለያየ ደረጃ ያሉትን ችግሮች በየዘርፉ እየቀረፉ ማስተናገድ ይቻል የሆነው የሚል እምነት ነው እንግዲህ ያለኝ። በኢትዮጵያ በአሁኑ ወቅት አርባ ስድስት የመንግስት ዩኒቨርሲቲዎች የሚገኙ ሲሆን ከእነዚህም መካከል ስምንቱ የምርምር ዩኒቨርሲቲ ተብለው የተለዩ ናቸው። በእነዚህ ዩኒቨርሲቲዎችም በማስተማርና በምርምር ዘርፍ የተሰማሩ ከ አርባ ዘጠኝ ሺህ በላይ መምህራን እንዳሉ የትምህርት ሚኒስቴር መረጃ ያሳያል። በ2015 የነበረው አጠቃላይ የተማሪዎች ቁጥርም ከ460 ሺህ በላይ ሲሆን ይህም በትግራይ ክልል የሚገኙ ዩኒቨርሲቲዎችን እንደማያካትት መረጃ አመላክቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።